ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምንነዳው እኔ ነኝ፣ ጽዮን ግርማ። ከጎኔ ዚ ጋቢና ቁጭ ብላለች። ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። አምስት ነጥብ ስድስት ሚሊዮን ኢትዮጵያውያን በዚህ አመት የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው መንግስትና የእርዳታ ለጋሽ ሀገሮች ይፋ አደረጉ። እዚህ እንዳን ወሸንዳ ይፖል በመኖሩ ምክንያት የተፈጠረ ድርቅ ነው። በአርብቶ አደር አካባቢ የዚህ እና የፖኬት ኤሪያዎች መኖር ከዛም ባሻገር ጎርፍ አደጋውን ባለፈው ዓመት ያስከተለው ጉዳት ድምር ውጤትና ስድስቱ ኮሚሽነር ምትኩ ካሳ ለጋዜጠኞች የሰጡትን መግለጫ ይዘናል። ሶማሊያ ውስጥ በግዳጅ ላይ በነበሩ የኬንያ ወታደሮች ላይ አልሸባብ ድንገተኛ አደጋ ጥሎ ቁጥራቸው የበዛ ወታደሮችን ከገደለ ልክ አንድ ዓመት ሆኖታል። አንዳንድ ቤተሰቦች የሚገኙበት ሁኔታ በእውኑ በጣም ያሳዝናል። በጣም ተጎድተዋል። በተለይ የትና በምን ሁኔታ እንደሚገኙ እስካሁን ያልታወቀ ወታደሮች ቤተሰቦች በጣም እየተጎዱ ነው። የሕይወት አጋሯን በአደጋ ያጣች ኬንያዊት የሰጠችውን አስተያየት ነው ያደመጣችሁት። ሙሉ ዘገባ አለን ካቢና ቪኦኤ አብራችን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ እመጣለሁ። በጎርፍ አደጋና አዲስ ባጋጠመ ድርቅ ምክንያት በዚህ ዓመት አምስት ነጥብ ስድስት ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው መንግስትና የእርዳታ ለጋሽ አጋሮች ይፋ አደረጉ። ከእነዚህ ተረጂዎች አብዛኞቹ በአርብቶ አደር አካባቢዎች እንደሚገኙ የገለጹት የብሔራዊ አደጋ ስጋት አመራር ኮሚሽነር ምትኮ ካሳ የሚያስፈልገው የገንዘብ መጠን ዘጠኝ መቶ አርባ ስምንት ሚሊዮን ዶላር መሆኑንም አስታውቋል። አድማጮች የዚህን ዜና ዝርዝር ከዜና በኋላ በኋላ በሚኖረን ጊዜ ይዘን እንመለሳለን። ወደ ዓለም አቀፍ ዜናዎች ስንሻገር የተባበሩት መንግስታት የዓለም ምግብ ፕሮግራም ደብሊው ኤፍ ቢ በአመፅ ለታወከችው ለሶሪያዋ ዴሪ ዚዘር ከተማ ነዋሪዎች ከአየር ለሚጥለው ከአየር ለሚጥለው የምግብ አቅርቦት ለማቆም መገደዱን አስታውቀዋል። ድርጅቱ ይህን የነፍስ አድን የምግብ እደላ ፕሮግራም ለማቆም የተገደደው በሶሪያ መንግስት ኃይሎችና ራሱን እስላማዊ መንግስት ብሎ በሚጠራው አማጺ ቡድን መካከል የተጧጧፈ ውጊያ እየተካሄደ በመሆኑ እንደሆነም አመልክቷል። የመጨረሻው የምግብ እደላ ፕሮግራም የተካሄደው ከትላንት በስቲያ እሁድ ዕለት እንደነበር የገለጹት የደብሊው ኤፍ ፒ ቃል አቀባይ ቢቲና ሉሸር በምግብ እደላ ተግባር ላይ የሚገኙ ስልሳ ያህል በጎ ፈቃደኞች ሰራተኞችን ህይወት አደጋ ላይ ላለመጣል ፕሮግራሙን ለማቆም እንደተገደዱ ጨምረው ተናግረዋል። ደብሊዩ ኤፍ ፒ ካለፈው ሚያዝያ ወር ወዲህ ለዴሪ ዚዘር ከተማ ነዋሪዎች 177 ጊዜ ከአየር ምግብ ማደሉንም ታውቋል። የተባበሩት መንግስታት ድርጅት የመን ውስጥ እርስ በርስ ጦርነት በርስ በርስ ይቅርታ በርስ በርስ ጦርነት የጠፋው ሕይወት አስር ሺ መድረሱን ምክንያት በማድረግ የድርጅቱ ልዩ ልኡክ ኢስማኤል ኦል ሸሂድ አህመድ ወደ ሀገሪቱ ተጉዘዋል። ኦል ሼህ አህመድ ባለፈው ሚያዝያ ወር ወደ ተፈረመው ውል እንዲመለሱ ለመማጸን ትላንት ሰኞ የየመን ፕሬዝዳንት አብድ ራቡ ማንሱር ሀዲን ጨምሮ የሀገሪቱን ከፍተኛ ባለስልጣናት አነጋግረዋል። የአውሮፓ መንግስታት ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት መጨረሻ ለሁለት የአውሮፓ ጋዜጦች በግላጭ የተናገሩት ነገር ወደ ፖሊሲነት ይቀየር እንደሆነ ለመገምገም እየሞከሩ ነው። ትራምፕ ዋይት ሀውስን መረከቢያቸው እየተቃረበ ሲመጣ ቀደም ብሎ በምረጡኝ ዘመቻቸው ወቅት በአውሮፓ ህብረትና ጊዜ ያለፈበት በሚሉት በሚሉት ኔቶ ላይ ሲያስሙ የነበረውን ነቀፌታ በረድ ያደርጉ ይሆናል ብለው የአውሮፓ መሪዎች ተስፋ አድርገው ነበር። አመለካከታቸው ከዋና ዋናዎቹ የብሔራዊ ጸጥታ ተሿሚዎች ከአንዳንዶቹ ጋር ለምሳሌም ከመከላከያ ሚኒስቴርነት ተሿሚዎቹ ከጀኔራል ጄምስ ማቲስ ጋር እየተቀራረበ ይመጣል ብለው የአውሮፓ መሪዎች አስበው ነበር። ጄኔራሉ ባለፈው ሳምንት በዩናይትድ ስቴትስ የመወሰኛ ምክር ቤት የሹመት ማጽደቂያ ሸንጎ ፊት ቀርበው በሰጡት የምስክርነት ቃል የሩሲያ ፕሬዚዳንት ቭላዲሚር ፑቲን እና የምዕራ ምዕራባውያን ህብረት ለማፍረስ እየሞከሩ ናቸው ሲሉ ወንጅለዋል። ኔቶ ባይኖር ኖሮ ዛሬ ልናቋቁመው ባላስፈለገን ነበር ሲሉ አክለዋል ጄኔራሉ። ሆኖም ትራምፕ ለለንደኑ ሰንዴ ታይምስና የጀርመኑ ቢልድ ጋዜጦች በሰጡት ቃለ መጠይቅ በአውሮፓ ህብረትና ኔቶ ላይ ነቀፌታቸውን መቀጠላቸውን የጀርመኑ ሚኒስትር ፍራንክ ዋልተር የመሳሰሉትን አስከፍተዋል። ትራምፕ ስለ ኔቶ ከተናገሩት ከጥቂት ቀናት በፊት የመከላከያ ሚኒስቴር ተሿሚያቸው ከተናገሩት ጋር ይጋጫል ብለዋል የጀርመኑ የውጭ ጉዳይ ሚኒስትር። በመጨረሻም የቀድሞ የአሜሪካ የጠፈር ተመራማኒ ጂን ሰርናን ባለፈው ሰኞ በሰማንያ ሁለት አመቱ ህይወቱ አልፏል። የአሜሪካ የጠፈር ምርምር ተቋም ናሳ የጂንን ህይወት ማለፍ ከማወጅ ውጪ ለሞቱ የሰጠው ምንም ምክንያት የለም። አድማጮች፣ ለሰአቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አዘጋጁና ጽዮን ግርማንን አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ በጎርፍ አደጋና አዲስ ባጋጠመ ድርቅ ምክንያት እንደ አውሮፓውያን አቆጣጠር በ2017 5.6 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው መንግስትና አጋሮቹ ይፋ አድርገዋል። ከነዚህ ተረጂዎች አብዛኛዎቹ በአርብቶ አደር አካባቢዎች እንደሚገኙ የገለጹት የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ የሚያስፈልገው የገንዘብ መጠን ዘጠኝ ዘጠኝ መቶ አርባ ስምንት ሚሊየን ዶላር መሆኑንም አስታውቀዋል። እስክንደር ፍሬው ተከታዩን ዘገባ ልኳል። የኢትዮጵያ መንግስትና አጋሮቹ ዛሬ ይፋ ያደረጉት ባለፈው ህዳርና ታህሳስ ለሶስት ሳምንታት የተካሄደውን የምህር ግምገማ ውጤት መነሻ ያደረገ ሰነድ ነው። በዚሁ ግምገማ የፌዴራል ሚኒስቴር መስሪያ ቤቶች፣ የክልል የዘርፍ መስሪያ ቤቶች፣ የተባበሩት መንግስታት፣ የለጋሽ ሀገራትና መንግስታዊ ያልሆኑ ድርጅቶች መሳተፋቸው በሰነዱ ተመልክቷል። ከተጠቀሱት አካላት የተውጣጡት 230 የሚሆኑ ተወካዮች በዘጠኝ ክልሎች የሚገኙ የተጎዱ አካባቢዎችን መጎብኘታቸውም ተጠቅሷል። የዚህን ግምገማ ውጤት ይፋ ያደረጉት የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ የተረጂዎች ቁጥር ካለፈው ዓመት ቢቀንስም ጨርሶ አለመወገዱን አብራርተዋል። 736ኦሮሚያ ሶማ 1 ማራ ፒ ፋርበመንግሥትና በአጋሮቹ በተካሄደው የመኸር ግምገማ መሰረት እንደ አውሮፓያን አቆጣጠር በ2017 5.6 ሚሊዮን ሰዎች የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። በ2017 የሰብአዊ እርዳታ ከሚያስፈልጋቸው መካከል 36 በመቶ የሚሆኑት በኦሮሚያ 29 በመቶ በሶማሌ 11 በመቶ በአማራ 8 በመቶ በደቡብ ና 7 በመቶ በአፋር ክልሎች የሚገኙ ናቸው ነው ያሉት የአሁኑ የተረጂዎች ቁጥር ከጎርፍ አደጋ ና በአርብቶ አደር አካባቢዎች ከተከሰተ አዲስ ድርቅ ጋር የተገናኘ መሆኑንም ኮሚሽነር ምትኩ ለጋዜጠኞች አብራርተዋል የሊኖ ተጽዕኖን ስንወስድ የሊኖ ተጽዕኖ በሜይ 2016 አክትሟል ካከተመ በኋላ ደካማ ቢሆንም የላኒና ተብሎ የሚጠራው የባህር ወለል ሙቀት መቀነስ ነው፣ መቀዝቀዝ ነው የሚታወቀው እና በዛ መነሻነት የተወሰነ የጎርፍ አደጋ ለጎርፍ ተጋላጭ በሆነ የሀገራችን ክፍሎች አካባቢ ይታይ ነበረ። ስለዚህ የተረጂ ቁጥር በጃንዋሪ 2016 አስር ነጥብ ሁለት የነበረው በጃንዋሪ 2017 አሁን በያዝ ነው ወደ አምስት ነጥብ ስድስት ቀንሷል። ይህ አርባ አራት በመቶ ነው የቀነሰው እና ትልቅ ለውጥ ነው። በቁጥር ላይ ያለው የንጠበቀ ሆኖ ግን አምስት ነጥብ ስድስቱ ኬድ ነው የመጣው ለሚለው አንደኛው ደጋና ወይና ደጋማ በሆኑ አካባቢዎች ላይ ባለፈው የጎርፍ አደጋ ምክንያት ጉዳት የደረሰባቸው አካባቢዎች አሉ። ከዛ ባሻገር ደግሞ ኬስ ቦታዎች የዝና የክረምት ዝናብ ያለመመጣጠን ችግር አጋጠማቸው ናቸው ያሉት። ከዛ ውጭ ግን አብዛኛው የአርብቶ አደር አካባቢዎች ናቸው። አሁን ሶማሌ ክልል ስንወስድ ካሉት 11 ዞኖች መካከል 9 ዞኖች የድርቅ አደጋ አጋጥሟቸዋል። ወደ ቦረና በንድ ስንሄድ ወደ ቦረና ና ጉጂ ስንሄድ ኦሮሚያ ክልል ላይ የድርቅ አደጋ አለ። ከዛ ባሻገር ደቡብ ብሄሮች፣ ብሄረሰቦች ና ህዝቦች ክልል ስንሄድ ደቡብ ኦሞ ላይ እናንደ ግዲሁም የሰገን አካባቢ ህዝቦች ና የጋሞጎፋ ቆላማ ወረዳዎች ላይ የድርቅ አደጋ አለ። ይሄ ከምንድን ነው የመጣው ከተባለ ለሀገራችን ደቡብ ና ደቡብ ምስራቅ አካባቢዎች ዝናብ እንዲያገኙ በማድረግ ረገድ የሰሜን ህንድ ውቅያኖስ ትልቅ ሚና አለው። ለዚህ አሁን ባለው የሰሜን ህንድ ውቅያኖስ ምስራቁ ክፍል ሞቃት ሆኖ ምዕራቡ ክፍል ቀዝቃዛ ነው። ስለዚያ በመሆኑ እርጥበት ያዘለ አየር ወደ ኢትዮጵያ በመምጣት ፈንታ ተቃራኒ እየሄዳያለሁ። ይህ እንግዲህ ክስተት ኢንዲያን ኦሸን ዳይፖል ነው የሚባለው። ስለዚህ ኢንዲያን ኦሸን ዳይፖል በመኖሩ ምክንያት የተፈጠረ ድርቅ ነው። ባልቦት ዋልደር አካባቢ የዚህ እና የፖኬት ኤራሽ መኖር ከዛም ባሻገር የጎርፍ አደጋው ባለፈው አመት ያስከተለው ጉዳት ድምር ውጤትና መስለጠ ስድስቱ እናም በተጠቀሱት አካባቢዎች ከመስከረም አጋማሽ እስከ ህዳር መጨረሻ መዝነብ የነበረበት ዝናብ ዘግይቶ መጀመሩን በስርጭትም የተዛባ መሆኑንና በአወጣጥም ቀድሞ መውጣቱን ኮሚሽነሩ አስረድተዋል። የተረጂዎቹን ፍላጎት ለማሟላት የሚያስፈልገው ገንዘብ 948 ሚሊዮን ዶላር እንደሆነም አቶ ምትኩ ጠቁመዋል። ከ2016 የተሻገረ ገንዘብ በመኖሩ ግን በቀጣይ የሚያስፈልገው 715 ሚሊዮን ዶላር መሆኑን አመልክተዋል። አዲሱ የተረጂዎች ቁጥር ይፋ የተደረገው የኤልኒኖ ተጽዕኖ ማብቃቱ፣ በዚህ ምክንያት የተከሰተው ድርቅም እንደሌለ እየተነገረ ባለበት ወቅት ነው። ለጋሾች የተለመደ ትብብራቸውን እንደሚያደርጉ በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ አሁና ኦኑቺ እምነታቸውን ገልጸዋል። I think it's, it is uh, uh, possible that the challenge is going to be more because El Nino was a phenomenon that everyone knew about you know and uh, it didn't affect only Ethiopia, there were other countries affected. So it is a better known uh, phenomenon that what we're dealing with today which is being called the Indian Ocean dipole. Um, and also because this new drought is coming right on the back of the previous one uh, you have to do a lot more to sustain the interest uh, so that people are not moving on already to other countries uh, so yes it will be it will require more effort on our part to convince uh, the the donors that uh, the problem is still here <laughs> የተጠቁ ሌሎች አገራትም ነበሩ። ስለዚህ ስለዚህ ዛሬ ካጋጠመን የበለጠ የታወቀ ክስተት ነው። የህንድ ውቅያኖስ የአየር መዛባት ተብሎ ከሚጠራው ሁኔታ ጋር በተያያዘ የመጣው ይሄኛው ድርቅ እየተከሰተ ያለው ከቀደመው ተከትሎ በመሆኑም የለጋሾች ፍላጎት እንዲቀጥል የበለጠ መስራት አለብህ። ሰዎች ትኩረታቸውን ወደ ሌሎች አገራት እንዳያዞሩ። ስለዚህ አዎን ችግሩ አሁንም እንዳለ ለለጋሾች ለማስረዳት በእኛ በኩል የበለጠ ጥረት ይጠይቃል ነው ያሉት። ዛሬ ለዓለም አቀፍ ለጋሾች ይፋ የተደረገው የ2017 የሰብአዊ እርዳታ ጥያቄ ሰነድ ታኅሳስ 24 2016 ዓ ም በጠቅላይ ሚኒስትር ጽህፈት ቤት ውይይት የተደረገበት መሆኑ ተጠቅሷል። የኢትዮጵያ መንግስትም ለመነሻ የሚሆን 47 ሚሊዮን ዶላር መመደቡ ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የምትከታተሉት የጋቢና ቪኦኤን የምሽቱን ስርጭታችን ነው። አሁንም ወደ አዲስ አበባ ነው የምናልፈው፣ ወደ ኢትዮጵያ ነው ይቅርታ። በኢትዮጵያ በሶስት መቶ ወረዳዎች በህጻናት በእናቶችና በቤተሰብ ጤንነት ዙሪያ ሲከናወን የቆየ መርሃ ግብር ከ37 ሚሊዮን በላይ ለሚሆን ህዝብ አገልግሎት እንዳበረከተ ተገልጿል። በወረዳዎቹ በቤተሰብ ጤንነት በኩል ከፍተኛ ውጤት ማስመዝገቡም ታውቋል። ይለናል መለስካቸው አምሃ ከአዲስ አበባ ዝርዝር አለው አዲስ አበባ የሚገኘው ዩናይትድ ስቴትስ ኤምባሲ ዛሬ በሂልተን ሆቴል የመርሃ ግብሩ ማጠናቀቂያ በዓል ላይ ያሰራጨው የጽሑፍ ጋዜጣዊ መግለጫ እንዳመለከተው ከዛሬ ስምንት ዓመት በፊት በሐምሌ ወር ይህ መርሃ ግብር በስራ ላይ ከዋለበት ጊዜ ጀምሮ በሦስት መቶ የኢትዮጵያ ወረዳዎች ከፍ ያለ ውጤት ተመዝግቧል። የተቀናጀ የቤተሰብ መርሃ ግብር በእንግሊዝኛ አጠራሩ ኢንቴግሬትድ ፋሚሊ ሄልስ ፕሮግራም በሥራ በዋለባቸው በእነዚህ ሦስት መቶ ወረዳዎች ውስጥ ተገኝተዋል የተባሉ ለውጦችን የሚዘረዝረው ይህ መግለጫ የወሊድ መከላከያ የሚወስዱ ሴቶች ቁጥር ከ27 በመቶ ወደ 56 በመቶ ማደጉን ይገልጻል። በተጨማሪም የእናቶችና የጨቅላ ሕፃናት ጤንነት ተሻሽሏል። የሕፃናትን ጤንነት፣ የሥነ ምግብን፣ የኤች አይ ቪ ኤድስንና የወባ መከላከልና ሕክምና እንደተመለከተ በአብዛኛው አዎንታዊ ውጤት ተገኝቷል ይላል መግለጫው። ይህ ውጤት የተገኘውም በኢትዮጵያ መንግስትና በዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ወይም ዩ ኤስ አይ ዲ የጋራ ጥረት መሆኑንም ይናገራል። ራሞና ሐምዛዊ የድርጅቱ ልዑክ ምክትል ዳይሬክተር ይህን በተመለከተ በመርሃ ግብሩ ማጠናቀቂያ በዓል ላይ የሚከተለውን ብለው ነበር ስ ጁላይ It's working in 300 woredas benefiting about 37.8 million people or just over 37% of the total population of Ethiopia 37% of the population of Ethiopia That's incredibly impressive Mara Gebru ndallefu sementa amatat besirala Pathfinder John Snow Incorporated ke Ethiopia mengistgar bemetawaber nebara lezi tegbar woch 110 ሚሊዮን የአሜሪካ ዶላር መሆኑ በመግለጫው ተመልክቷል። መርሃ ግብሩ ላለፉት ስምንት ዓመታት ያህል ያከናወነውን ሥራ በዝርዝር በሌላ ዝግጅት እንቃኘዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ትርጉም አንድ ከሐምሌ ሁለት ሺህ ጀምሮ የተቀናጀ የቤተሰብ ጤና መርሃ ግብር የቤተሰብ ምጣኔን፣ የእናቶችና የሕፃናት ጤንነት መርሃ ግብርን በተመለከተ የዩኤስኤአይ መለያ ነበረ? ከ37 ሚሊዮን በላይ ለሚሆን ህዝብ በ300 ወረዳዎች አገልግሎት እየሰጠ ይገኛል። ይህ ማለት ከመላው የኢትዮጵያ ህዝብ መካከል ከ37 በመቶ በላይ የሚሆነውን ህዝብ ማለት ነው። 37 በመቶ የሚሆነውን የኢትዮጵያ ህዝብ። ይህ እጅግ አስደናቂ ነው። በተትረፈረፈ ሞልቶ በፈሰሰ ለአንቺና ለኑሮን እንዲያውስ ማነስ

The holla, it am water ሶማሊያ ውስጥ ግዳጅ ላይ በነበሩ የኬንያ ወታደሮች ላይ አልሻባብ ድንገተኛ አደጋ ጥሎ ቁጥራቸው የበዛ ወታደሮችን ከገደለ ልክ አንድ ዓመት ሆነ። በዚያች ቀን የሚወዷቸውን ላጡ ወይም የጠፉ ወገኖቻቸው ልጆቻቸውና ወንድሞቻቸው የት እንደሚገኙ ገና እየፈለጉ ላሉ እለቱ የተለየ ነው። መሐመድ ዮሱፍ ከናይሮቢ ያጠናቀረውን ዘገባ ሰለሞን አባተ አቀናብሮታል። ጥር 7 2008 ዓ ም የሶማሊያው የሁከትና የሽብር ቡድን አልሻባብ እዚያው ሶማሊያ ጌዶ ክፍለ ሀገር ውስጥ ኤልአዴ በሰፈረው የኬንያ የግዳጅ ሰራዊት መደብ ላይ ድንገተኛ አደጋ ጣለ። ያንን ጥቃት አልሻባብ ራሱ በቪዲዮ ቀርጾ ለፕሮፓጋንዳ ተግባሩ አውሎታል። የአጥፍቶ ጠፊ ጥቃት የሚመስል ከባድ ፍንዳታ በወታደራዊው መደብ ላይ ከደረሰ በኋላ በከባድ ሁኔታ የታጠቁ ተዋጊዎች በመደቡ ላይ ወረራ አካሂደው ሙሉ ተኩስ ከፍተውበታል። በዚያ ጥቃት ከመቶ በላይ ኬንያውያን ወታደሮችን መግደሉን አልሻባብ አስታውቋል። በእርግጥ የደረሰው ጉዳት ከዚያም በላይ መሆኑን የሚናገሩ ሌሎች ምንጮችም አሉ። የኬንያ መንግሥት ግን በዚያች ዕለት ስለተፈጸመው ሁሉም ሆነ ስለ ደረሰው ጉዳት ብዙም ያለው ወይም የከፈተው መረጃ አልነበረም፣ ዝምታን መርጧል። ያኔ የሆኑ ታዲያ የጥቃቱ ወሬ እንደተሰማ በዜናው በብዙ የተደናገጠችው ናንሲን ጄሪ ወደ ባሏ ሞባይል ደወለች። ባለቤቷ የሚገኘው ኤልአዴ ይሁን ሌላ ቦታ አታውቅም። ስልኩ ግን አይመልስም። ከዚያ በኋላ ባለቤቷ በሌላ ጊዜ ይደውልላት በነበረ ቁጥር ላይ ደወለች። ከተገደሉት ወታደሮች አንዱ የእርሷ ባል እንደነበረ አረዳት የስልኳን ጥሪ የመለሰው ሰው። የሰማሁትን ማመን አቃተኝ ትላለች ናንሲ። ከአንድ ሳምንት በኋላ የሀገሯ የኬንያ ወታደራዊ መስሪያ ቤት ጠራትና የማንነት ማረጋገጫ የላብራቶሪ ምርመራ እንድታደርግ ተነገራት። ከሁለት ሳምንታት በኋላ ባለቤቷ መገደሉን በይፋ ተረዳች። አልሻባብ ሶማሊያ ውስጥ እየተንቀሳቀሰ ባለው የአፍሪካ ህብረት የግዳጅ ኃይል አሚሶም ላይ የተነጣጠሩ ጥቃቶችን ለእርሱ በተሳኩለት ሁኔታዎች ሲፈጽም ይህ የዛሬ ዓመት ጥር ሰባት የደረሰው የመጀመሪያም ብቸኛም አይደለም። ከዚያ በፊትም ጥቂት ወራት ፈቀቅ ብሎ በሰኔ 2007 ዓ.ም የሁከቱ ቡድን ማዕከላዊ ሶማሊያ ሌጎ ውስጥ በሚገኝ የአሚሶም መደብ ላይ እንዲሁ ድንገተኛ አደጋ ጥሎ 50 የቡሩንዲ ወታደሮችን ገድሏል። ከሦስት ወራት በኋላ አልሻባብ በታችኛው ሸበሌ ክልል ውስጥ በሚገኘው ጃናሌ መደብ ላይ ጥቃት ከፍቶ 19 የዩጋንዳ ወታደሮችን ገድሏል። ፓትሪክ ዋቦምባ ከዛሬ ዓመቱ የኤልአዴ ጥቃት በኋላ የት እንደገቡ የማይታወቅ ዘመድ አዝማዶቻቸውን አሁንም እየፈለጉ ካሉ ኬንያውያን አንዱ ናቸው። ወታደሩ ልጃቸው ይኑር ይሙት አያውቁም። አቦምባ የሚናገሩት በስዋሂሊ አፍ ነው። የማንነት መለያ የዘር ሐረግ ምርመራ እንዲያደርጉ ታዘው ፈጽመዋል። ወደ ቤታቸው ተመልሰው መልእክት እንዲጠብቁ ተነግሯቸው አንዳች ሳይሰሙ ይኸው ዓመታቸውን ደፈኑ። በጥቃቱ ወቅት ዐሥራ ሁለት ወታደሮችን መያዙን አልሻባብ አስታውቋል። ከዚያ ቁጥር ግማሽ ያህል የሚሆኑትን ቡድኑ ለፕሮፓጋንዳ ጉዳይ በሚያወጣቸው ቪዲዮዎቹ ላይ እያስገባ አሳይቷቸዋል። ሄሮስ ኦአዚስ የምክር አገልግሎት ማዕከል የሚባለው ለኬንያውያን ወታደሮች ቤተሰቦች የሥነ ልቦና ድጋፍ የሚሰጠው ተቋም መስራች ኢማኩሌት ኩኩቦ ልጆቻቸውን፣ የቤተሰቦቻቸውን አባላት፣ ዘመዶቻቸውን በሶማሊያ ጦርነት ውስጥ ላጡ ሁሉ ሕይወት እጅግ እየከበደች መሆኗን ይናገራሉ። አንዳንድ ቤተሰቦች የሚገኙበት ሁኔታ በውኑ በጣም ያሳዝናል። በጣም ተጎድተዋል። በተለይ የትና በምን ሁኔታ እንደሚገኙ እስካሁን ያልታወቀ ወታደሮች ቤተሰቦች በጣም እየተጎዱ ነው። ምክንያቱም አንዴ ልጃችን በሕይወት አለ እያሉ በተስፋ ያስባሉ። አንዴ የለም በሕይወት ቢኖር ኖሮ አንድ ዓመት ሙሉ አይጠፋም ነበር ሲሉ በሰቀቀን ይኖራሉ። ስለዚህ እንዲሁ ከተስፋ ወደ መከራና ሐዘን እየዋዠቁ ይገኛሉ። ኬንያ ወታደሮቿን ወደ ሶማሊያ ያሰማራችው፣ አልሻባብ እዚያው ምድሯ ላይ ተከታታይ ጥቃቶችን ካደረሰ በኋላ የዛሬ ስድስት ዓመት ነበር። ኬንያ ወታደሮቿን ጠቅልላ ከሶማሊያ እስካልወጣች፣ ግዛቷንና ወታደሮቿንም እየወጋና እያጠቃ እንደሚቀጥል አልሻባብ በየወቅቱ ሲናገር ይሰማል። ከ25,000 የሚሆነው የዘር ሴል አንዱ ብቻ ለጸጉር ከለር መለወጥና ለጸጉር መለወጥ አስተዋጽኦ ያደርጋል። አዲሱ ጥናት ግን የጸጉር መለወጥንም ሆነ ሽበት በአናታችን እንዳይከሰት የምናደርግበት ጊዜ ቅርብ ነው ይለናል። መስታወት አራጋው ዝርዝሩን ይዛለች። የለንደን የጤና ተመራማሪዎች ሽበትን ለማጥፋት የሚያስችለንን ጥናት አድርገናል ይላሉ። እድሜ፣ የዘር ሐረግ፣ ጭንቀትና የየዕለት አመጋገብ ለሰው ልጅ ጸጉር ከፍተኛ አስተዋጽኦ እንዳላቸው የቀደሙ ጥናቶች ያረጋግጣሉ። በሽበት የተሞላው ጸጉራቸውን በኩራት የሚያጌጡበት በርካታ የመሆናቸውን ያህል በጸጉር ቀለም ሽበታቸውን ለመሸፈን ገንዘባቸውን የሚያፈሱትም ቁጥራቸው ከፍተኛ ነው። እንዳልሸብት የሚያደርግ መድኃኒት ባገኝ የመጀመሪያ ተጠቃሚ መሆነው እኔ ነበርኩ። ምክንያቱም በየጊዜው ለጸጉሬ ቀለም የማወጣውን ገንዘብ እንድቆጥብ ስለሚያደርገኝ። በሰዎች ሕዋሳትና እድገት ላይ ምርምር የሚያደርጉት በለንደን የሚገኙ የዩኒቨርሲቲ የኮሌጅ ተመራማሪዎች በፈቃደኝነት የተሳተፉ ከ6ሺህ በላይ የሚሆኑ ሰዎች ላይ ነበር ምርምራቸውን ያካሄዱት። የጥናቱ በጎ ፈቃደኛ ተሳታፊዎች በላቲን አሜሪካ የሚገኙ ከ18 እስከ 45 የዕድሜ ክልል ላይ የሚገኙ ሰዎች ናቸው። ተመራማሪዎቹ የትኛው ዘረመል ወይም ጂን ከሰው ልጅ የጸጉር ቀለም ጋር ግንኙነት እንዳለው ለማወቅ ጊዜ ወስደው አጥንተዋል። በምርምሩም በእንግሊዝኛው ምህጻረ ቃል አይአርኤፍ ፎር በመባል የሚታወቀው የዘር ህዋስ ለጸጉር መሸበት ከፍተኛ አስተዋጽኦ እንዳለው ደርሰውበታል። ይህ ዘረመል ወይም ጂን በሁለት ይከፈላል። አንደኛው በዓለማችን በስፋት የሚታየው አይነት ሲሆን ሁለተኛው በአውሮፓውያን ላይ ብቻ በብዛት የሚከሰት ነው። ይህ በአውሮፓውያኑ ተፈጥሮ ላይ የሚገኘው ዘረመል ጸጉርን በአጭር ጊዜ በእጥፍ በማሸበት የሚታወቀው ነው። ቀስ በቀስ የሰው ልጅ ጸጉርን የሚያሸብቱ ዋነኛ ምክንያቶች የአካባቢ የአየር ሁኔታና እድሜ ናቸው። ተመራማሪዎቹ እንደሚሉት በእንግሊዝኛው ምህፃረ ቃል አይአርኤፍ ፎር በመባል የሚታወቀው ዘረመል ወይም ጂን ጸጉርን እንዴት እንደሚያሸብት ምክንያቱ ከታወቀ ሽበት ደህና ሰንብት የሚባልበት ጊዜ ሩቅ አይሆንም አይአርፍ4 በመባል የሚታወቀውን ዘረመል ለመቆጣጠር እንደሚቻል እና እንደማይቻል ከጥናቱ ውጤት የምንረዳው ይሆናል ከዚህ በመነሳት የፀጉር ቀለም እንዳይለወጥና ሽበት እንዳይከሰት ማድረግ የሚያስችል ሕክምናን ለመፍጠር ጥናት ማድረግ ቀጣዩ ስራችን ነው የሚሆነው። በእርግጥ አሁንም ምርምራችን በጥልቀት መቀጠል ያለበት ይመስለኛል። በጸጉራቸው ላይ ሽበት ጣል ሲል የሚበሳጩ የመኖራቸውን ያህል ሽበት መለያቸው ሲሆን፣ ደስ የሚላቸው በነጭ ጸጉራቸውም በኩራት የሚዋቡ ሰዎች በርካታ ናቸው። ጸጉሬ ቢሸብትም ባይሸብትም ምንም አይመስለኝም። ጸጉርን እንዳያሸብት የሚያደርገው መድኃኒት ከተገኘና አገልግሎት ላይ ከዋለ የተጠቃሚው ቁጥር ከፍተኛ እንደሚሆን የጸጉር ባለሙያዎቹ አስረግጠው ይናገራሉ። እከሊት ሸበተች የሚለኝ ሰው ማን ነው? እከሌ ሸበተ የሚለኝ ሰው ማን ነው? ዶሮም የሚወደድ ገብስማ ሲሆን ነው የሚለው የሀገራችንን ግጥም ሽበት የጠፋለት በምንን ተካው ይሆን? sahabalu tig balas <laughs> kus kabu two was i my abalu sahabalu two balalalu was وي وي لا وي وي وي وي وي وي وي وي وي وي وي وي وي وي وي وي وي وي وي يلاني يا لال يا ولا يا يا እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። ዳዊት ነጋ ወዛ ማይ ሲል ያስደመጠውን ዜማ ነበር ያሰማ ናችሁ እንግዲህ አድማጮቻችን፣ አስተያየት ካላችሁ በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያድርሰን። በቴክኒኩ ሞክቢል ያበሮ፣ በሙዚቃው ደግሞ ዲጄ ፓትሶ አብረውን ነበሩ። ስናስተናግዳችሁ ያመሸ ነው ደግሞ የመስታወት አራጋው ና ጽዮን ግርማነን ጉዞአችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት ከዳዊት ነጋ